ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ ስለ አውስትራሊያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። ነባር ዜጎች ከመሬታቸው ጋር ያላቸውን ጥልቅ ቁርኝቶች መረዳት። ለአቦርጅናልና ቶረስ መሽመጥ ደሴት ሰዎች መሬት ጥልቅ መንፈሳዊ ፋይዳን የያዘ ከማንነታቸው ውህድነትና የአኗኗር ዘዬ ጋር ተጋምዶ የተቆራኘ ነው። የአቦርጅናልና ቶረስ መሽመጥ ደሴት ሰዎች ከተለዋዋጭ ገጸ ምድር ጋር ራሳቸውን እያዋደዱ አውስትራሊያን ቢያንስ ለ60 ሺህ ዓመታት ኖረውባታል። የዩን ብሔር ዋላ ባንጋዋ ሴት አክስት ዴድሪ የተከበሩ አረጋዊት ከኒው ሳውስ ዌልስ ዲርዋል ብሔር ብሔራዊ ፓርኮችና የዱር እንስሳት አገልግሎት ጋር የሚሰሩ የግኝት ባለ አደራ ናቸው። ላክስት ደድሬ መሬት በባለቤትነት የሚያዝ ንብረት ሳይሆን ክብካቤንና ከበሬታን የሚሻና ከሳቸው የማይነጠል አካል ነው። መሬት ቃል ነው። ሆኖም በደም ስራችን ውስጥ ተመላላሽ ነው። የመጀመሪያ ስትንፋሳችን እንደሆነ ሁሉ የመጨረሻችንም ይሆናል ብለዋል። አክስት ዴድሬ ማርቲን ከመሬታቸው ጋር ያላቸው ጥብቅ ትስስሮች የቁርኝት ስሜትን ለመቀስቀስ በቂ ስለመሆኑ ይናገራሉ። ከሲድኒ ወደ አገር ቤት ስጓዝ ልክ ኪያማ መታጠፊያ ላይ ደርሼ የባህር ዳርቻውን ስመለከት የቁርኝት ስሜቱ አሸንፎኛል። እናም ቀ ነኝ ብዬ አስባለሁ ሲሉም አክለዋለን። ዴዝሞንድ ካምበል በሰሜናዊ ግዛት ክሮ የጉሩንጂና ኤላዋ ንጋላንካን ሰው ናቸው። እሳቸውም ወደ ቀያቸው ሲመለሱ ተመሳሳይ ስሜት እንዳደረባቸው ገልጠዋል። አሁን ነዋርነታቸው ሲድኒ የሆነው ወደ አገር እንኳን ደህና መጡ ዋና ስራ አስፈጻሚ ቀያቸው ውስጥ ስለ መገኘት ሲያስቡ ሰውነታቸውን የመውረር ስሜት እንደሚሰማቸው ይናገራሉ ምንም እንኳ በዘላቂነት እዚያ ያላደግን ቢሆንም ልክ ትናንት እዚያ የነበርን ያህል ሆኖ ይሰማናል። አይረሴ ነው። የደህንነት ስሜት ያሳድራል። እንደ ነባር ዜጋ ሰው እዚያ መሆን ያለብን የሆነ አይነት ስሜትም ያሳድራል ሲሉ አቶ ካምጴል ከቀያቸው ርቀው ያሉ ቢሆንም እንኳ ቁርኝታቸው የጸና ነው። ወደ ቅድመ አያቶቻቸው መሬት አዘውትሮ የመመላለሱ ፋይዳ ለባህልና ቋንቋ ትግበራ ብቻ ሳይሆን ጥልቅ መንፈሳዊ ቁርኝነትም ጭምር ማጎልበት እንደው አበክረው ያስረዳሉ። ሙሉ ያደርገኛል፣ መንፈሴን ይመለዋል። ሲድኒን የመሰለ ስፍራ እንድኖርና እንኳን ወደ አገር ደህና መጡ ለመሰለ ድርጅት እንድሰራም ያስችለኛል። ተአማኒነትን ተላብሼ ባህልና ቋንቋዬን ጠብቄ እንዳቆይ ግድለኛል። ያንን ማድረግ የሚችለው ከጊዜ ወደ ጊዜ ወደ ቀዬ በመመላለስ ብቻ ነው ብለዋል። መሬትን የተመለከቱ ታሪኮች አቶ ካምበል የቁርኝት ምንጮች በታሪክ ለትውልዶች መተላለፋቸውን ያስረዳሉ። ታሪኮች መንፈሶችና ቁርኝቶች እንደ መጡበት ምድር ይለያያል ሲሉም ያክላሉ። የእኔ ጉሪንጂ ወገን ማለትም የአባቴ ወገን የበረሃ አገር ነው። እንስሳቱ የተለዩ ናቸው። የአየር ንብረት ወቅቶቹ የተለዩ ናቸው። በእናቴ ወገንም እንዲሁ ወጎቹ የተለዩ ናቸው፤ ይላሉ አቶ ካምቤል ስለ መሬት የሚነገሩት ወጎች በእውቀትና ትምህርቶች የተጋመዱ ናቸው። ልክ መቼና እንዴት ማደን እንደሚገባና አግባብ ባልሆነ የአየር ንብረት ወቅት በእሳት መጫወት የሚያስከትሉትን መዘዞች አካታች እንደሆኑ ይናገራሉ። ብራድሊ ሀዲ ክሩ የኒጌማ ዋላሪ ኮማና ካሚላሮይ ሰውና ባርወን ወንዝ አጠገብ የሚገኘው የዘመናዊው የብሪዋሪና አቦርጅናል አሳ ወጥ መዶች የባያሜ ንጉንሆ ባላደራ ናቸው። ወንዝን ደምና መለያ ሲሉ ይገልጣሉ። አቶ ሀዲ እንደ ብሪዋራና አቦርጅናል ባህላዊ ቤተ መዘክር አስጎብኚ ሠራተኝነታቸው ስለ መሬት ወጎችንና ታሪኮችን ያስረዳሉ። ለቀጣዩ ትውልድ ለማሳለፍ ወጎችን በማውጋት የግድ እንዲቆዩ ማድረግ እንዳለባቸው ይናገራሉ። ጉብኝቱ እኔን የተመለከተ ሆኖ አያውቅም። ይሁንና የእኔና አረጋውያን ክብር ለመቸር ለወጣቶች በማጋራት ታሪክን ለዓለም ማጋራቱን እንዲቀጥሉበት መድረክ ማመቻቸት ነው። ያንንም ማድረግ የእኛ ተግባር ነው ብለዋል። ቅዱስ ስፍራን መገንዘብ የብሪዋራና አቦሪጂናል ያሳ ወጥመዶች በዓለም ካሉ ጥንታዊ ሰብአዊ ግንባታዎች አንዱ ነው። በዩና ሲ ስትራቴጂካዊ ቅርጾች የቆሙ አለቶች ናቸው። ለመንጋና አሳ ጠመዳ ብቻ ሳይሆን የተወሰኑ አሳዎች እየተዘዋወሩ የሕይወት ጊዜያቸውን እንዲቀጥሉ የሚያስችልም እንደሁ ያስረዳሉ። እንዲሁም በርካታ ጎሳዎች አንድ ላይ የሚሰባሰቡበትም ነው። አክስት ዴድሬም እንዲሁ የተቀደሱ ስፍራዎችን ከመጎብኘት በፊት ጠቀሜታቸውና ፋይዳዎቻቸውን ማወቅ እንደሚገባ ያመለክታሉ። እውቀት የተከማቸባቸው ስፍራዎች ስለሆኑ በቂ እውቀት እስኪኖሮ ድረስ ሊጎበኟቸው አይችሉም። ለምሳሌ ያህልም በወንዶችና ሴቶች የማይደረሱ የመሰሉ ስፍራዎችን ይላሉ። ለነባር ዜጎች ቅዱስ ስፍራዎች እንደ ብሔር ዝንቅነታቸው ፋይዳዎቻቸው በጣሙን ይለያያሉ የተወሰኑ ስፍራዎች የአምልኮ ስርዓቶች ወይም ፋይዳዎች ታክለውባቸው በወንዶችና ሴቶች የማይደረሱ የተቀደሱ ስፍራዎች ሆነው ሳለ ሌሎች ለተወሰነ ጾታ ብቻ ይሆናሉ በማለት ያስረዳሉ አክስት ዴይድሬ ስለ ቅዱስ ስፍራዎች ወደ ማኅበረሰቡ ማስተማር የእሳቸው ኃላፊነት እንደሆነና ዕውቀታቸውን ለጎብኚዎች ማካፈሉንም እንደሚደሰቱበት ይገልጣሉ። የነባር ዜጎች መሬትን በጥልቀት መዝለቅና ፋይዳዎቻቸውንም መገንዘብ የእውቀት ሀብትን ገልጦ ሊያሳይ ይችላል። ይሁንና የነባር ዜጎች ቅዱስ ስፍራዎች ዘንድ ሲደርሱ ከበሬታን መቸርን ከአካባቢው የነባር ዜጎች ማኅበረሰባት ወይም የመሬት ምክር ቤቶች መመሪያን ሊጠይቁ ይገባል። አቶ ሃዲ፣ የአሣ ወጥመዶችም ይሁን ወይም የሌላ ስፍራ ታሪኮች፣ ሰዎች ወደዚያ ዘልቀው የእኛን እውነተኛ ታሪክ እንዲያውቁ እንሻለን። ሰዎች መጥተው ስለ እነዚህ ጉዳዮች እንዲማሩ እንዲሁም ቁሶቻችንን ልብ እንዲሉና ከብሬታም እንዲቸሯቸው እንወዳለን ብለዋል።